SBS Radio ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ወይዘሮ ህይወት ኃይሌ የኤስ የፓርቲ ሀየር እንዲሁም ደግሞ የማስጌጥ ወይም የዲኮር ባለሙያ ኖት። በቅድሚያ ለዛሬው ቃለመልልሳችን በሙያው ዙሪያ ጊዜዎትን ሰጥተው እንነጋገር ፈቃደኛ ሆነው ስለቀረቡልን እናመሰግናለን። እኔም አመሰግናለሁ። ወደ ጥያቄያችን ስናልፍ ለመሆኑ ማስጌጥ ለምንድን ነው የሚያስፈልገው? ብዙ ጊዜ ዝግጅቶች ላይ የተለመዱ አልነበሩም። ትልልቅ ሰርጎች ካልሆኑ በቀር የልደት ጊዜዎች ወይም ደግሞ ቤቢ ሻወር፣ ዌዲንግ ሻወር ብዙ የተለመዳል አልነበረም። አሁን እየተለመደ መጥቷል። እና አሁን በጣም እየተለመደ የሆነበት ምክንያቱ ምንድን ነው? ማስጌጥ ለምንድን ነው የሚያስፈልገው? ራሱን ችሎ የሚታይ የጥበብ ስራ ነው እና ለምንድን ነው ማስጌጥ የሚያስፈልገው? አመሰግናለሁ። አንድን ነገር እንግዲህ ያው የምናስጌጠው መጀመሪያ ራሳችን ደስ እንዲለን ነው ሰዎችም እየጠራ ናቸው። ሰዎች በዛ ቦታ ላይ ደስ ብሏቸው ባይበሉ ባይጠጡም ያ ነገር ተውቦ እና አእምሮ ጠግቶ ሲያውቅ ደስ ብሏቸው ይወጣሉ። የራሳችንን የሆነ ሚሞሪያል የሆነ ቅርጽ የሆነ ነገር ለማስቀመጥ የለም። ምክንያቱም ቀሪ ነገራችን ያ ፒክቸር ወይ ያ ነገር ይሆናል ብለን ስለምናስብም መሰለኝ በዛ ቦታ ላይ የአማረን ነገር የምንጠቀመው የምንፈልገው ምን ያህል በአሁን ሰዓት እየተለመደ መጥቷል? በተለይ ደግሞ በኢትዮጵያውያን ማህበረሰብ ውስጥ እዚህ ሜልበርን ውስጥ ነርሶ የሚኖሩትና ምን ያህል የተለመደ ሆኗል? በተለይ እንዲህ ዝግጅቶችን ማስጌጥ ጥያቄዎቹ በብዛት ይቀርባሉ ወይ ከህብረተሰቡ? አዎ በአሁን ሰዓት በጣም እየተለመደ መጥቷል። በጣም እንደውም ኤክስፔክት ከሚደረገው በላይ ሰማኒያ ከመቶ ፐርሰንት በፐርሰንት ላደርገልሽ ብዬ ነው። ተጠቃሚ ነው ሰማንያው ፐርሰንት ተጠቃሚ ነው። በአይነኝ እኔ በአሁኑ ሰዓት ማለት ነው። ያ ሁሉም በቃ እንደምታየው ያንን ነገር አድርጎ በቦታው ላይ መገኘትን መታየትን ይፈልጋል። ያው እንደሚታወቀው ማህበረሰባችን እያደገ የመጣበት ሁኔታ ነው ያለው። በቁጥርም እያደገ ነው። ቁጥራችን ባደገ ቁጥር ደግሞ ልጆች ይወለዳሉ። ልጆች ሲያድጉ፣ የነሱ ምርቃት አለ፣ የነሱ ሰርግ አለ፣ የነሱ ልደት አለ። እነዚህ እነዚህ ፕሮግራሞች አንድም ማህበረሰብን የማገልገል ስራ ነውና፣ እንዴት ነው ወደዚህ ሙያ ሊገቡ የቻሉት? ቀድሞ ይሰሩት ነበር ይሄንን ስራ ወይስ ዚህ ሜልበርን ከመጡ ነው መስራት የጀመሩት? ቀድሞ ያልሰራው ግን እዚህም ሳልመጣ በፊት ኢትዮጵያም እያለሁኝ እሰራዋለው ብዬ የምለው ሙያ ይሄንን ሙያ ነበር እና ብዙ አይዲያ ያለኝ ከዛም ከመነሻዬ ማለት ነው እዚህ ከመጣው ግን በኋላ ሰርስ የነበሩኝ ነገሮች ቀጥታ ወደ ቢዝነሱ ዓለም እንድገባ አላደረገኝም። ከዛ በኋላ ደግሞ ወዲያው በመጣው በሁለት አመት ከምናምን ነው ያገባሁ ዜ ልጆች ወለድኩኝ ያም ስራዬን እንድሰራ አላደረገኝም። አሁን ልጆቼን የተወሰነ ደረጃ ደርሰዋል። አሁን ተመችቶኛል ብዬ ስል ነው እንግዲህ ለዛ ሙያ የተነሳሁትኝ መጀመሪያም ስነሳ ግን የዛሬ የሶስት አመት አካባቢ ነው የጀመርኩት። ስጀምር እቃዎችን በማከራየት ነው የጀመርኩት። በዛ ሰዓት ራሱ በማከራየት ሰዓት ብዙ አስተያየቶች ይሰጡኝ ነበር። ጥሩ ነው ደጋ ደረስ እዚህ ሀገር አብሶ በእኛ ኅብረተሰብ በኩል የሚሰጠኝ አስተያየት የሚለመንበት ቦታ ስለሌለ እንደ ወንበር፣ እንደ ጠረጴዛ ያለው ገፍተን ደግሞ ቦታ ላይ ኖረን ስለሚችል ኪራይ መኖሩ በጣም ጥሩ ብለው ነበረ እንደው እንትን ያሉኝ። ግን አሁን ደግሞ ኪራዩን በጣም ትልቅ ነው ያስፋፋሁት። አሁን የጃምፒንግ ካስል ችግር የለም፣ ጃምፒንግ ካስል ወደ ሌላ ቦታ መሄድ አያስፈልግም። ጃምፒንግ ካስሎች አሉኝ፣ ፖፕኮርን ማሽኖች፣ ካንዲ ማሽኖች። አብሶ ይሄ በርስ ዳይ በሚሆን ሰዓት ልጆች በጣም ኢንጆይ አድርገው እና ታይማቸውን ተጠቅመው የእነሱ ቀናቸው መሆኑን የሚያውቁት ራሱ አንዳንድ አክቲቪቲዎችን ስናደርግላቸው፣ በፊቴ ሁሉ አልተለመደም ነበር። ፓረንት ተሰብስቦ ነበር ለራሱ ግሩፕ ፈጥሮ ኢንጆይ የሚያደርገው አሁን ግን ያ እንዳይሆን ነው። እኔ ደግሞ የልጆች ከሆነ ለልጆቹ ይሄ ነገር መደረግ አለበት እያልኩኝ ደግሞ አንዳንድ ሰዎችን ፕሮሞት አደርጋለሁ። አንዳንድ ቦታ ላይ ነጻ አሳያለሁ እንደዛ እንደዛ እያደረኩኝ አሁን በጣም እያስለመድኳቸው ነው ያለው። ከዛ ደግሞ ወደ ዲኮሩም ዓለም ስመጣ እንደዛ ብዙ ተቀባይነት ያገኘው በፊትም የሚያውቁ ሰዎች አሉ ያውቁታል። ምክንያቱም በፊት የጀመረች ልጅ አለች፣ ግን አሁን እኔ ደግሞ ስጀምር ከኛ ማህበረሰብ ውስጥ ብዙ ተጠቃሚ ሰው ነው ያገኘው አገልግሎቱን። በእኛ ማህበረሰብ ዙሪያ የተገደበ ነው ወይስ ሌሎችም የህብረተሰብ ክፍሎች የእርስዎን አገልግሎት ተጠቃሚዎች አሉ? የሌላ ህብረተሰቦችም ይጠቀሙታል። ምክንያቱም አሁን እንዳልኩሽ ኪራዩ ዙሪያ ብዙዎቹ እንደውም ሌላ ህብረተሰቦች ናቸው የሚጠቀሙልኝ፣ ማለት እችላለሁ። በአካባቢ ብዙ ኢንዲያኖች ልበልህ፣ ነጮች፣ ብዙ ዜጎች አሉ ናይጀሪያዎች አንዴ ወደ እነሱ መስመር ገብቼ አንዱ ካንዱ አንዱ ካንዱ በመቀባበል በጣም ተጠቃሚች ናቸው። ሌላው እንግዲህ እናትነት በተለይ ከብዙ ነገር የሚገድብ ነገር ነው ለመስራት የሚፈልጓቸውን ነገሮች እናቶች ወደ እናትነት በሚገቡበት ጊዜ ወደ ጎን አድርገው ልጆች ላይ ትኩረታቸውን በማድረግ ከዛ በኋላ ነው ወደ ራሳቸው እናድርገዋለን ብለው የሚሉት መንገድ ላይ የሚሄዱት እና በእርሶ ህይወት ውስጥ ደግሞ ልጆችዎ በትንንሽ እድሜ ውስጥ ያሉ ናቸው። በተለይ የግል ስራዎችን መስራት ህብረተሰብን ማገልገል ራስንም ማገልገል ከእናትነት ጋር ያለው ጣምራ ምን ይመስላል? በተለይ ደግሞ በፈለጉ ሰዓት ልጆችን ትምህርት ቤት አድርሶ በዛች ትምህርት ቤት ውጪ በሆነው ሰዓት ደግሞ የግልን ስራ ለመስራት ከዛ ተመልሶ ደግሞ ልጆች ጋር ለመሄድ ያለው ምቹነት ምን ይመስላል በእርሶ ህይወት ውስጥ? እሱም እንዳልሽው ከባድ ነው፣ ግን ወጥቶ ከመስራት ደግሞ የራስ ስራ የራስ ነገር ጥሩ ነው ባይነኝ፣ አሁን ለሌላውም ሰው የምናገረው የማስተላልፈው መልእክት ማለት ነው። ልጆቼም እንዳልሹ ምንም ነገር ሳላጓድልባቸው ከዛ በተረፈችኝ ሰዓት ላይ ነው እኔ ስራዬን እምሰራው። ስራውን አንድ ቤቴ ቁጭ ብዬ በፎን፣ በሜሴጅ፣ በኢሜይል በተለያዩ የቴክኖሎጂ እንትኖች ነው እየሰራው ያለሁት። አንድ እሱ ነው። ሁለት ዲኮሩን በማደርግ ሰዓት ደግሞ ምን ጊዜም ዲኮሩ ቅዳሜና እሁድ ላይ ነው የሚደረግ ያ ሰዓት ላይ ደግሞ ባለቤቴ አለ እና እህቶችም አሉኝ። በእርግጥ ግን ባለቤቴ ሞር ልጆቹንም በመያዝ ስራውንም ደግሞ አንዳንድ ሄቪ ነገሮችን በማገዝ ይረዳኛል እና እስካሁን ድረስ አሁን ባለሁበት በጀመርኩበት ሌበት ስልስ እረፍት የለኝም። ግን በጣም ጥሩ ነው። የራስ ስለሆነ በጣም ጥሩ ነው። በቃ አባይ ነኝ። ከተለያዩ ዝግጅቶች በኋላ ቀሪው ፎቶግራፎች፣ ቪዲዮዎች ናቸው የሚቀሩት። እና ይህንን ማስታወሻ ለማስቀረት በእርስዎ በኩል ጥሩ አድርጎ ለመስራት የሚያደርጓቸው ነገሮች ምንድን ናቸው? እነዚህን የተለያዩ አይነት የሰዎችን ፍላጎቶች ለማርካት እንዴት ነው ፍላጎቶቻቸውን የሚለዩት? አዎ መጀመሪያ በርፍደይ ከሆነ የበርስዳይ ፎቶዎች አሉ። በበርስዳይ ላይ ተሞርኩ ራሴም በቤቱ ውስጥ እየሰራው ዲኮር እያደረጉ የምለቃቸውም ፒክቸሮች አሉ። ለከስተማሮች ያዘጋጀኋቸው ማለት ነው። ቤቢ ሻወሩም ቤቢ ሻወር፣ የሰርጉም ሰርግ፣ የግራጁዌሽኑም ግራጅዌሽን። ሁሉም የተለያየ ፒክቸር ነው ያለው። አሁን ከነዛ ውስጥ ሰው ሲፈልግ፣ በፒክቸር ሲፈልግ፣ በፈለገው መንገድ አስመረጠዋለሁ። ካስመረጥኩት በኋላ ደግሞ ከለር ይመርጣል። ከከለር በኋላ ደግሞ ማሁን ከለር ከሆነ ማለት የበርዝዳዩን ለግራጁዌሽን የግራጁዌሽኑን ደግሞ ለቤቢ ሻወር እንደዛ አላደርግ። ሁሉም የየራሳቸው የሆነን አላቸው። በርዝዳይ ከሆነ ያ ሰው የሚፈልገው ፈርስት በርስዳይ፣ ከእንደገና ደግሞ ቴስቴኔት ኤቲን ትዌኒ ዋን አለ። ሁሉም የየራሱ የሆነ ፓርታል። አሁን ፈርስት በርስዳይ የሚፈልገውን የፈርስት በርስዳይ የሚመለከተውን ፒክቸር ብቻ ነው የምልክለት ወይ ደግሞ መጥቶ ከካታሎጌ ላይ የሚያየው ማለት ነው። ያንን ፒክ ያደርጋል ወይ ሁለት ወይ ሶስት ከመረጠ በኋላ ከለር ይመጣል። ከለር የማይሆን ከሆነ ደግሞ እኔ ሰጀስ ታደርጋቸዋል ልብሳችሁ ምንድን ነው፣ ጨርቁ ምን እንዲለብስላችሁ ትፈልግ፣ እንደዚህ እንደዚህ ከሆነ ይሄ ከለር ቢሆን ጥሩ ነው ብዬ አይዲያ ያሰጣቸው ይቀበላሉ። አንዳንዶቹ ደግሞ ያንን ፒክቸር ራሱ ካዩ በኋላ አንቺ በፈለግሽው መንገድ ለውጠሽም ቢሆን እንደፈለግሽ አድርጊው ይሉኛል። በቃ እንደዛ ኃላፊነት ደግሞ ሲሰጡኝ እኔ ከለር ብቻ ጠይቃቸውና እንደ ምን አይነት ከለር እንደሚለብሱ ወይ እንደሚጠቀሙ ያችን ብቻ እነሱ ከነገሩኝ እኔ በራሴ እንሰራላቸውም ስራ አለ። ብዙ ጊዜ በዚህ በማስጌጥ ስራ ላይ የምናያቸው ነገሮች ሻማዎች አሉ፣ አበቦች አሉ፣ የተለያዩ ቁሳቁሶች የምትጠቀሙባቸው አሉና እነዚህን በአብዛኛው ከተፈጥሯዊ ነገሮች ነው የሚሰሯቸው ወይስ በመግዛት ነው ወይስ በእጆ ነው የሚሰሯቸው ወይስ በፋብሪካ የሚመረቱ ናቸው እነዚህ ነገሮች? አበባውን ራሴ ነው የምሰራው። በፎይል ላይ አድርጌ ኤሌክትሪክ የሆነ የማይቋረጥ ግሉ አለኝ። በዛ አድርጌ ነው አበባውን በመግዛት የተለያዩ አበባዎችን የምሰራው አንዱን ለአንዱ አንዱን ለአንዱ የመጠቀም ኦፖርቹኒቲው አለኝ። ምክንያቱም ነጭ የምጠቀም ከሆነ ነጭ በምፈልገው አይነት ሰርቸው ከሆነ ለሌላ ሰው የምጠቀመዋል። እዚህ ጋር ቀይም ካለ ቀይ ከሌለ ደግሞ ሌላው ደግሞ ማሀት ያው የከለር አይነቶች በጣም ማሀት ናቸው። አንዳንድ አንዳንድ ሰው የሚመርጠው ከለር ያው አሜዚንግ ነው። እና ያ ግን ከለር ከሌለ እሰረዋለሁ ለሌላ ጊዜ ይጠቀምበታለሁ በሚል ማለት ነው አበባውን ራሴን የምሰራው ሻማውን ያው ገዛለሁኝ እና ጨርቆች ራሳችንን የምንሰፋው፣ ማለት አንዳንድ ዲኮር የምታደርግበትን ጨርቆች ማለት እሱንም ራሳችንን የምንሰፋው። ለዚህ የተለየ ሙያ የተለየ ስልጠና ያስፈልጋል። የዲኮር ወይም ደግሞ የማስጌጥ ሙያን ለመስራት ፍቅሩና ኢንተርስቱ ካለሽ በቂ ነው። ግን ያው ምን ጊዜም በትምህርት የተደገፉ ነገሮች ጥሩ ናቸው። ባይኔ፣ በጣም ጥሩ ነው። ሁሌ በትምህርት የተደገፈ ነገር ቋሚ ነው። ከተወሰነ ጊዜ በኋላ በትምህርት መደገፍ አለበት። ባይኔ፣ ሁሌ ባለንበት መቀጠል ጥሩ አይደለም። በትምህርት ስታስደግፊው ግን በጣም የተለያዩ ነገሮችን የማወቅ አፖርቹኒቲ ይኖረናል ብዬ ስለማስብ በትምህርት መደገፉ ጥሩ ነው። እኔም የልጆቼን ገድም እንዳልሽው የእድሜ ስቴጅ እየጠበቅኩ ነው እንጂ የግድ ይህንን ነገር በትምህርት እንደማዳብረው አውቃለሁኝ ምክንያቱም ይህን የማደርገው በጣም ፍቅር ስላለኝና አቁሟለሁ ብዬ ኤክስፔክት ስለማላደርግ ነው። ብዙ ሰርቪሶች ወደፊት ይኖሩኛል ብዬ ላለሁ። ብዙ የፈጠራ ሰርቪሶች፣ ብዙ ብዙ አይነት ነገሮች ማለት ነው። ብዙ ጊዜ ቢዝነስ ወይም ደግሞ የንግድ ስራ የግል ስራዎች ሲታሰቡ በአብዛኛው በኛ ማህበረሰብ ዘንድ የሚደረጉት ነገሮች አገር ቤትም ቢሆን ባህላዊ በሆኑ መንገዶች ናቸው የሚሰሩትና ምናልባትም ቀደም ሲል ጠቀስ ያደረጉት ነገር አለ። ወደፊት በትምህርት እንዲደገፍ አድርገዋለሁ ብለው ያሉት ንግዱን ወይም ደግሞ የግል ቢዝነሱን ከመስራት ባሻገር አድሚኒስትሬሽኑን እንዴት መደረግ እንዳለበት ለምሳሌ ማስታወቂያዎችን እንዴት ማሰራት እንዳለበት ራስን መሸጥ የሚባል ነገር አለ እዚህ ሀገር የራስን ስራ ሌሎች እንዲገዙ የማድ ያደረጉ ሁኔታ አለ። ኮሚኒኬሽንን በተመለከተ በኢሜይል መጻጻፉ፣ ቴክስት መደራረጉ፣ ቴክኖሎጂን ተጠቅሞ ከደንበኞች ጋር መነጋገሩ ይሄ ሁሉ ያጠቃልላል። እና ለዚህ ሁሉ ነገር በትምህርት መዳበሩ ምናልባትም ለወደፊት እነዚህን ነገሮች ታሳቢ ለማድረግ አስበዋል። እኔ አስባለሁ ልክ እንዳልኩሽም የልጆችን ትንሽ የእድሜ ደረጃ እየጠብኩን አሁን በአሁኑ አብሶ በትንሿ ትንሽ ናት፣ ሁለት አመት ከሰባት ወር ናት። ያንን ነው ትንሽዬ የሆነ ደረጃ አሁን እንኳን ትልልቆቹ ያሉበትን ስድስት አመትና ሰባት አመትን ትስትል ግድ ነው። ይሄ እንዳልኩሽ ልክ አሁን ቅድም እንዳልሹ ግዴታ ነው ወደ ንግዱ ዓለም ሞር በገባሽ ቁጥር ብዙ የምትጠየቂውና ብዙ ሪስፖንሲቢሊቲ የምትወስዳቸው ነገሮች አሉ። በዚህ ሰዓት ያ ትምህርት ይረዳል እንጂ፣ እርግጠኛ ነኝ አይቆዳም። የዚህ ሀገር ደግሞ ትምህርት የሆነ ነገር ብለሽ ስትገቢ ስለዛ ነገር ብቻ ፎከስ አድርገው አይደለም ያስተምሹ፣ ብዙ ነገር ይዳስሳሉ። በንግዱ ዓለም አሁን የሆነ ነገር ስትማሪ ብዙ ነገሮች እንዳሰው ነው የሚያስተምሩ እና ያ ያ ሁሉ ጠቃሚ ወርዶችንም ትሰበስበ ያለሽ የማይታወቁ ወርዶ። ምክንያቱም ከብዙ ህብረተሰብ ጋር ነው እየሰራ ነው ያለነው ከአንድ ህብረተሰብ ጋር አይደለም። የተለያየ ቋንቋዎች ይገጥሙሻል። ያንን ቋንቋ እንኳን ባትናገሪው፣ ግን አትሊስት የራሴን ቋንቋና አንድ ደግሞ ኢንተርናሽናል የሆነ እንግሊዘኛውን መስማት ማዳመጥና መመለስ መቻል እና ለዛ ነው የግድ በትምህርት መዳበር ያለበት። ወይዘሮ ህይወት ኃይሌ የኤስንኤች ፓርቲ ሀየር እንዲሁም ደግሞ የዲኮር ባለሙያ ስለነበረን ጊዜ እጅግ በጣም አመሰግናለሁኝ። ወደፊትም በድጋሚ እንደምንገናኝ ተስፋ አድርጋለሁ። እኔም በጣም አመሰግናለሁኝ እ ሳልናገር ያው የማላልፈው ነገር አንድ ነገር አለ። አንቺም በዚህ በአጭር ጊዜ ውስጥ መርጠሽ መርጠሽኝ ስራዬን ኢንኬሬጅ ስላደረግሽልኝ እውነቴን ነው፣ በጣም አመሰግንሻለሁ። መጀመሪያ የማመሰግነው ሰው አንቺን ማለት ከተወሰነ ጊዜ ጀምሮ ጥሩ ነው ጎበዝ እያልሽ የሞራልም ድጋፍ ሆነሽኛል። በጣም ነው የማመሰግነው፣ በጣም አመሰግንሻለሁ። ምንም ባለቤቴም እንደዛው ማለት ነው ጣልኩሽኝ በጣም ብዙ እኔን ሄልፕ በማድረግና ብዙ ነገሮች በአሁን ሰዓት እየረዳኝ ነው ያለው። በጣም ነው የምናመሰግነው። መልካም እድል እንመኝለታለን። በድጋሚ እሽም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።